የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ከሳምንቱ ካስተላለፍናቸው ፕሮግራሞች የመራረጥናቸውን ይዘን አብረናችሁ እናመሻለን። በድሬዳዋ ከተማ ታስረው የነበሩ 86 ሰዎች እንዲፈቱ ተወሰነ። እነዚህ 86ቱ ተሰርታሪዎች ወንጀል ስብለ ስለመፈጸማቸው ምንም አይነት ማስረጃ ያልቀረቡባቸው በመሆኑ አቃቤ በእነሱ ላይ የተጀመረው ምርመራ መዝገብ እንዲባረር በማድረግ ከስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። ዝርዝሩም በሙሉ ዘገባ እንመለስበታለን። የህወሓት ከፍተኛ አመራርና የቀድሞ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብረሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሓት ደብዳቤ ያስገቡ በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለ ግን እስካሁን ያደረኩት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ ከዚኛ ሳሰክል ለመልቀቅ ወስኛለሁ። የህዋት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀዋል። እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ኖሮ ያኔ ነበር። ማሳጅ የነበረበት ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ ሁለቱንም በዝርዝር ዘገባ ይዘናቸው እንመለሳለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ለስ ፕሮስ ቦንደሪስ ቱገር የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ጥር 13 ቀን 2011 ዓ ም የጥምቀት በዓል ላይ የእግዚአብሔር አብ ቤተክርስቲያን ታቦት ሲገባ በምዕመናን ላይ የተፈጸመውን ትንኮሳ ተከትሎ በተነሳው ተቃውሞ ከታሰሩ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 86ቱ ትላንትናና ዛሬ አመሻሽ ላይ ክሳቸው ተቋርጦ ተለቀዋል። የፌዴራል አቃቤ ሕግ ወደፊትም ፋይላቸው እየተጣራ ተጨማሪ ተጠርጣሪዎች ሊለቀቁ ይችላሉ ብሏል። አዲሱ ቸኮል ስርስር፣ ዘገባለው የድሬዷ ፖሊስ፣ የፌዴራል ፖሊስና የመከላከያ ሰራዊት ከጥር አስራ ሶስት በኋላ ባሉት አምስት ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች፣ ሌሎች 54 ተጠርጣሪዎችን ደግሞ ለቀዋል። በፌዴራል ጠቅላይ አቃቢ የድሬዷ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ። በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽንና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ ሰማንያ ስድስቱ ተጠርጣሪዎች ወንጀል ስብለት ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ ካንስል እንዲፈቱ በወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠረ ያለ ስለሆነ በወንጀል ውስጥ ያተሳወንጀል ተሳትፏቸው በማስረጃ የተረጋገጠባቸውን አካባቢ የወሰነ የሚለቅ ሲሆን፣ ቀሪዎችን ደግሞ ቤት ያቃጠሉ፣ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻ ውስጥ የተሳተፉትን ደግሞ መዝገቡ የፌዴራል ፖሊስ እና ሬዳ ፖሊስ ኮሚሽን አጣቶ በሚያቀርበው መሰረት ማስረጃ በቂ የሆነ ሲገኝ ሲገኝ መሰረት ይሆናል ማለት ነው። ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴ ተናግረዋል። ከጥር 13 በኋላ በነበሩት አምስት ቀናት የድሬዳዋን እንቅስቃሴ ገታ ተቃውሞ የነበረ ሲሆን በተቃውሞው ሶስት ሰዎች ከመቁሰላቸው ና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከሶስት መቶ በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማ የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳ የሚገኙ 12 አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አቶ ዛዲግ አብረሃ የህዝባዊ ወያኔ አርነት ትግራይ ህወሀት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌዴሪ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስተር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከእነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሀንም ቃለምልልስ ሲሰጡ ነው። በትናንትና እለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል ከማለዳው ጀምሮ በህዋት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም በአጭሩ በሴራ እና በአሜኬላ እየተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ በግል የመጣ ነገር እንዳመጣጡ መመከት ይቻላል የሚል መርህን እንደመከተል ከአሁን ችግሮች እየተጋጋጠኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን እንደ ቆይቻለሁ የተለያየ ጥረት ማድረግ ያለው እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለውጥን እንደማይመጣ አውቄ ከዚኛ ሰልፈት ላይ መሆኑ ለመልቀቅ ወሰኛሉ። እንዲህ ያለው ተቃውሞ ቀደም ሲል እንደነበር አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ። የሕዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔው አስራ ዘጠኝ ሰማንያ አምስት ጀምሮ ነው ተቃውሞ የነበረው ትምህርት ቤትም ሆነ በተለያየ መንገድ የሚሳተፍንበት የመጣ በውስጥም ሆነን እንጨቃጨቅበት የነበረ ጉዳይ ነው። ተስፋ ሳንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም፣ በረታም እነሱም የሚወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ እስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይሄ ደግሞ ህልና ያስፈቅደው አቶ ዛዴግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑና ለውጡን ሊቀበል ባለመቻሉ ነው ይላሉ። ሳታስበት የነበረው ድርጅት ይህ ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይተዋል። መቃወም አዝማሚያ እየጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል ሊና ያልፈቀደም እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል የችኩል ጅብ እኩል ቀንድ እንዲነክሳል እንዳይሆን መውጣት ካለብኝ የምር ተስፋ ቁርጥ መሆን አለበት። እስከዚያ ለውጥ ይመጣ ዘንድ አቅም የፈቀደው ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥ ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ ይ ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህዋ ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር። ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ በማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቻዋለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ። እንደ ድርጅት ላቀረቡት ጥያቄ ምላሽ የእናንተ ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራሩና በህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በህገ ደንቡ የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የከብድ ምላሽም ምናምንም የለውም። እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ፣ በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲ ብለዋል። ሁለተኛው ደግሞ የራያ ህዝብ በደል እየ የደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታዩት አያደርጋችሁም። እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ ወደ ከፍተኛ አመራርነት የገባ ደግሞ በርካታ አባል እንደሚታወቀው፣ አንድ አይደለም። በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚ ቢሆን፣ ማዕከላዊ ኮሚቴ አባል ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም፣ ይህን ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው። ፐርሰናሊ አልፈለኩም ብለዋል ያው ካለ ደግሞ ተቀብለን ነው የምንሄደው። ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዴክ የተነሳውን ሀሳብ አቶ ነጋ አስተባብለውታል። ህዝባችን የበደልንበት ሁኔታ አለ፣ የተለያዩ ችግሮች አሉ። መፈጸም ሲገባን ያልፈጸምናቸው በርካታ የመልካም አስተዳደር ችግሮች አሉ። ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ ሰላሳ አምስት ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅቱ ሊቀመንበሩ ከማንሳት ነው የጀመረ ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሓት ለውጥ አልተቀበለም የሚባል ጨራሽ የሚገባ አይደለም አደለም። ዛዲ ግም በዚህ የተረዳው ይመስለኛል። እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሀት ለውጡ እያስኬደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው በሁለት ሶስቱ ወራት ውስጥ በውስጡ ምን እንደተፈጠረበት አላቅም። አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ። ህዝቡ ተበድለዋል የሚል ትክክለኛ ጥያቄ አይደለም። ለራሱ ግን በቃ አልፈለገም። አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራየ ህዝብ እየተበደለ ስለሆነ ወይም ህወሀት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንተ አትበቃም ለስልጣን ያለ አተያይ በጣም የተዛባ ነው። ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም መመረጥ ይችላሉ ብቃት አለኝ ብሎ ኢቨን እነዛ ጥያቄ ላነሱለት ሰዎችም ስድብም ሌላ ነገሮችም ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ ሲራዊ ህዝብ ችግር አለበት ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። እዛ የነበረው አባል አልፈለገውም፣ ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይተው አሁን እንደዚህ ማለቱ አለ። አቶ ዛዴግ አብርሃ በፓርቲ ውስጥ በሚያነሷቸው ጥያቄዎችና ለዲሞክራሲው አስተዋጽኦ ለማድረግ በሚያከናውኗቸው አንዳንድ ተግባራት ምክንያት ዛቻና ማስፈራሪያ ይደርስባቸው እንደነበር በደብዳቤያቸው ላይ በዝርዝር አስፍረዋል። ያገኙትን የነጻ ትምህርት እድል ትተው ሀገራቸውን ለማገልገል በመወሰናቸውም የስልጣን ጥመኛ ይባሉ እንደነበር ጠቁመዋል። በእኛ በኩል ደብዳቤያቸውን ተመርኩዘን ሰፋ ላለ ቃለ ምልልስ ጋብዘናቸው ነበር። ለጊዜው በተጣበበ ሰዓት ላይ እንደሚገኙ ገልጸው ለሌላ ጊዜ ቀጠሮ ሰጥተውናል። እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። እውቀት በየጊዜው ካልታደሰ አለማወቅ መልሶ እንዲያንሰራራ ያደርጋል ሲሉ ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ተናግረዋል። ዶክተር አለማየሁ ይህንን የተናገሩት ጊዮን ቀለም የተሰኘ የሀሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ ምሽት ላይ ነው። አስቴር ምስጋናው ዝርዝር ዘገባ አላት። አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዝሃ ሕይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ። እውቀት ባለበት አይቆምም። ልብ በሉ፣ አስራ ሁለተኛ ክፍል ጨርሶ በቃ አስራ ሁለተኛ ክፍል ካርዱን ይዞ የተቀመጠ ሰው ከሶስት ከአራት አመት በኋላ ብታገኙት ካልጨመረ እውቀት አስራ ሁለተኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ አመት በኋላ የመጀመሪያ ዲግሪው ባዶ ነው የሚሆነው እንግዲህ ይህንን በሃይማኖት መጽሐፍትም እናገኘዋለን ላለው ይጨመርለታል የሌለው ግን ያ ያለው እንኳ ይወሰድበታል በሀገራችን አንድ የተለመደ አባባል አለ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል ይሄ እንግዲህ በህክምናው ምንድን ነው ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ፣ በሽታው በጣም ይጠነክራል እና ያገረሸበት ሰው ብዙ ጊዜ አይድንም። መሃይምነትም ያገረሻል ልክ እንደ በሽታ ማለት። በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በማይምነት ግርሻ ውስጥ ነው ያለ ነው። ብዙዎቻችን ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን አገር ሽቶበታል። አሁን ዩኒቨርሲቲ ውስጥ እያያችሁ ነው። ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛ የምናስበው ለሀገሪቱ ተመራምረው መፍትሄ ያመጣሉ ስንል የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቻላችሁ። ይህ መሐይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሐይምነት አገርሽቶብናል። መሐይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ መሐይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክርን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን እንደው ችግር አለ እንዳይል ዶክተር ከሌ እንዴት አድርጎ ይመክራል። ራሱ አዋቂ በድርም ስትሄዱ ዶክተር ይናገር ነው የሚባል። ግን ሰውዬው ኦልሬዲ ማሀይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በማሀይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል። ግን ደግሞ ልጅ መሀይሞች ነው እና ምንድን ነው እየሆነ ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት፣ የማንተማመነው ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የዋጭ ቁጥር ስለሌለ ነው። ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስልን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሀይምነት ነው ያለው ድንቁርና ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነደው ለእግረኛ ቅድሚያ አይሰጥም። እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት፣ ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን። በዕለቱ ወደ 400 የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል። በደሴ ከተማ የሚገኙ እድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አደረጉ። ተፈናቃዮቹ ለተደረገላቸው ድጋፍ ምስጋናቸውን ገልጸው ከበጎ አድራጊዎች በሚለገስ ስጦታ ሕይወታችንን መግፋት ስለሚቸግረን መንግሥት ዘላቂ መፍትሄ ሊያስቀምጥልን ይገባል ብለዋል መስፍን አራጌ ተከታዩን ሪፖርት ልኮልናል። የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከ200 በላይ ሰዎች የምግብ ድጋፍ አድርገዋል። ወደ 300 ብርድ ልብስና 300 አንሶላ፣ እሩዝ አስር ኩንታል፣ በርበሬ 2 ኩንታል፣ መኮረኒም አስር ኩንታል፣ ዘይት 15 ጀሪካ ለባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አራያ በመከተል የደሴ የከተማ ከተማ ዕድሮች በጋር አሞሎ በመተባበር አምሳ ኩንታል ጤፍ አራት ኩንታል ክክ እና አራት ኩንታል በርበሬ ሰጥተዋል። አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኘው የአማራ ክልል ወረዳ በየቀኑ እስከ ሰባት ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከአንድ ሺህ አምስት መቶ በላይ ህጻናትም የመማሪያ ቁሳቁስ ረድተዋል። ለእነሱ ደግሞ ኮንሱላት ቦርድ ና ሰላሳ ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ የደህንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከ500 በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ አገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩ ገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ ስድስት ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን የወቅት ልብሳቸውን የሚያገኙት የተለያዩ የህብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል። ጎንደር ዳባት ከስልሳ ሽብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ለስልሳ ሽብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝብን ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችላል ነበር። ከወልዲያን የተወሰነ አንድ ሀያ ሽብር ያህል እንዲህ እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ። ነው ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከሰባት ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው። የክልሉ መንግስት ትኩረት አልሰጣቸውም ልጆቹን አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው በአገዳዳስ ተሰርቶ እዛውስጥ እንጨት ላይ ቁጭ ብለው ነው የሚማሩት ወንበር የላቸውም የትምህርት ቁሳቁስ ብቻ አይደለም። አንድ ቤት ውስጥ የሚያድሩት ልጆች በአንድ ጠባብ ክፍል ውስጥ እስረኛ ነው የሚመስሉ። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው፣ ጥጉ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን። ከዋጃ ዜሮ አንድ ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል ሸቀጥ ምናምን ነበር እዛ ገበያ ጋር ለአሜራ ምናምን ሰራ ነበረው። ከዛ ሸሽቼ ነው የመጣሁትኝ ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መለክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቻ አሁን ቆቦ ነው ያለሁት። የራራ ራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው ለዛ ነው ሆነ እዚህ እንጂ ከዛ ቤት ሆ ስራይን የሰራው እዛ ባደግም ነበር የሚሻለኝ። የቆቦ ከተማ ከንቲባ ተወካይና የዜሮ አራት ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ ሲጠይቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ። የሚኖሩት ያው ከእኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማ አስተዳደሩ በትብብር እዛ ሼር ነገር አለ እዛ ነው የሚኖሩት። ያው የመጠለያ ሁኔታ ብዙም የተሻሻለ አይደለም። ያው ከእጅ ወደ አፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ። የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት። ማህበረሰቡ ያው በእርግጥ የእኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው። በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያለት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ ያላሰብን። ዘለቄታ መፍትሄው ከማን ይምጣ? ከመንግስት። የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚለት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታህሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው። በራያ ኦቦ ውስጥ ሁለት ሺ ሶስት መቶ ሀያ ስምንት ተፈናቃይ እንዳለን ማውቀው ለእነዚህ በየወሩ ሶስት መቶ አስራ ዘጠኝ ኩንታል ስንዴ ስልሳ አምስት ኩንታል አልሚ ምግብ እና አስር ኩንታል ዘይት በየወሩ ከፌዴራል መንግስት ይላካል። በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ። ለአንድ ሰው አስራ አምስት ኪሎ በሚል እሳቤ ለሁለት ወር ለሁለት ወር ብለው ሁለት ጊዜ ያህል ረድተውናል። ያው እንግዲህ አስራ አምስት ኪሎ ለአንድ ሰው እንዴት እንደሚያ ነው፣ ለአንተ ምንም ልነግርህ አልችልም። የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ። ለአንድ ሰው በአለም አቀፍ ስታንዳርድ አማካኝነት አስራ አምስት ኪሎ ስንዴ ነው የሚሰጠው። ለምሳሌ አምስት ቤተሰብ ቢኖረው አስራ አምስት በአምስት አባሰ ነው ለሰዎቹ የሚሰጣቸው። ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመረመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል። ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ታርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉን ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል። ወጥ የሆነ አሰራር ሲሉ ምን ማለት ነው? ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በየት የለኝን ምን በተለያዩ ምክንያቶች ተጎጂዎች ወደ ራሰ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጠው እየተሰራ ነው። ነው ከተማሪዎች ጋር በተመለከተ የቀረቡ ግሮችን ችግሮችን ጠቅለል ባለ አግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈሽ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሴሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው። በተለያዩ አጎራባች ክልሎችና በክልል ውስጥ በተፈጠሩ ግጭቶች ከስልሳ ሺህ በላይ ተፈናቃዮች በክልል ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አድማጮች በሪፖርቱ ላይ ተማሪዎች አማረኛን ለመማር ረጅም ሰዓታትን እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡን ለህወሓት ጽፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበር። ነገር ግን በመንገድ ላይ እንደሆኑ ገልጸውልን በጉዳዩ ላይ አይጓዙምም ይጓዛሉ ለማለት እንደማይችሉ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረውን ነበር። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ እንሞክራለን። በሌላ በኩል ከራያ ማንነት ጥያቄ ጋር በተያያዘ ከትላንት በስቲያ ምሽት የጠየቅ ናቸው የህዋ ጽፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በራያ የማንነት ጥያቄ የለም ነው የሚሉት በሚል ተጠይቀው ተከታዩ ምላሽ ሰጥተዋል። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከ ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። ይሄ መልካም አሰራርና ይሄ ልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሂደናል። ዶክተር ደብረጤን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የሚያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያቅም። በህጋዊ መንገድ ቀርቦም አያቅም። በታላልቅ መድረኮችን እንደዚህ ቀርቦ አያቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሂደው የራያ ማንነት ሌላ ነው እንደዚህ ነው፣ እንደዚህ ነው እንደያሉ የሚጠይቋሉ። ወደ እኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም። አድማጮች ስትከታተሉ የቆያችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮኤ ዝግጅታችንን ነው። ዝግጅታችን በቅርቡ በፌስቡክ የቀጥታ ስርጭት ይጀምራል። አስተያየት ካላችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ትችላላችሁ። እንደዚሁም በተጨማሪ ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ገጻችን ላይም ሀሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አድርሱን። ለምሽቱ አበሪያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በቴክኒክ ያቀናበረልን ሞክቢል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የቤቲጂ ሙዚቃ ገርዬ፣ ደህና ደሩ፣ በነገው ምሽት እንገናኝ።